ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን፣ የዓለም አቀፉ የአድቬንትስት ሬዲዮ የጥያቄና መልስ ክፍለ ጊዜ ነው። በዓመቱ ውስጥ ለደረሱን ጥያቄዎቻችሁ መልስ ይዘን ቀርበናል። ለጥያቄዎቻችሁ መልስ በመስጠት የሚያገለግሉን አገልጋይ ቴዎድሮስ አበበ ናቸው። በሚኖረን ቆይታ የእግዚአብሔር መንፈስ አብሮን እንዲሆን እየጸለይን አሁን ወደ ፕሮግራሙ እናመራለን። ፕሮግራሙን እየመራው አብሬያችሁ የምቆየው እኔ ወንድማችሁ ኃይለ ከበደ ነኝ። መልካም ቆይታ። የተወደዳችሁ አድማጮቻችን ለዛሬ የምናቀርብላችሁ መልስ ከአንድ አድማጫችን የተወሰደ ጥያቄ ነው። ጥያቄውን ለወንድማችን ቴሮስ አበበ አቀርባለሁ እንደሚከተለው። ፍጥረትን በሚመለከት እንደምን እንደተፈጠሩ፣ በስንት ጊዜ እንደተፈጠሩ አብራሩልኝ የሚል የአንድ አድማጫችን ጥያቄ ወደኛ ደርሶ ነበር። ይህን ጥያቄ እንዲመልሱልን ወደ ወንድማችን ቴሮስ አበበ እናልፋለን። አብራችሁን ቆዩ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን እንደምንሰነበታችሁ አድማጮቻችን ያው ዛሬም እንደተለመደው የእናንተ ጥያቄዎች መልስ ይዘን ቀርበናል። ለዛሬው የቀረበው የመጀመሪያ ጥያቄ ፍጥረትን በሚመለከት ስለ አፈጣጠራቸው አብራሩልኝ የሚል ነው በተጨማሪ ደግሞ ስለ ሰው አፈጣጠር በቂ መግለጫ ብትሰጡኝ የሚል ጥያቄ ነው የቀረበው። አዎ ብዙ ጊዜ አሁን በተለይ በዚህ ሞደርን በሆነው ዓለም ውስጥ ሰዎች ስለ ፍጥረት እያወቁ በሚመጡበት ጊዜ እየደነገጡ ነው የመጡት። ምክንያቱም ምንድን ነው ድሮ እቺ ዓለማችንና በዓለማችን ዙሪያ ያሉትን ኳክብትና ፀሐይ፣ ጨረቃ ያህል ነበረ እውቀታቸው። አሁን ግን ዓለማችን ራሷ ያለችበት ራሱ ዩኒቨርሱ ዩኒቨርስ ዓለማችን ብቻ ያለችበት አንዱ ዩኒቨርስ ብቻ እጅግ በጣም በጣም በጣም ብዙ ዓለማት ያሉበት ብዙ ጨረቃዎች፣ ብዙ ከዋክብቶች፣ ብዙ ፀሐዮች ያሉበት እና የሰው ልጆች በብርሃን ፍጥነት እንኳን ቢጓዙ ፍጥነት ከተፈጠረበት ጊዜ ጀምሮ ማለት ነው ለምሳሌ አዳም ራሱ በሕይወት ቢኖርና በብርሃን ፍጥነት ቢጓዝ ይችን ዓለማችን ያለችበትን ዩኒቨርስ እንኳን ተጉዞ ሩቡን እንኳን አይጨርስም። እስካሁን ድረስ ከተፈጠረ እስካሁን ድረስ በመንገድ ላይ ቢሆን እንኳን ዓለማችን ያለችበትን ዩኒቨርስቱን ዩኒቨርስትን ያንን ተጉዞ ሩቡን እንኳን እስካሁን ድረስ አይደርስበትም እና በጣም በጣም ጥልቅና እጅግ በጣም በጣም ሰፊ ነው። ይሄ አንድ ዩኒቨርስ ነው። እንደዚህ አይነት ዩኒቨርሶች በጣም በብዙ ሺህ የሚቆጠሩት ነው ያሉት እግዚአብሔር። እኛ ያለንበት ዩኒቨርስ ዘጠኝ ፕላኔቶች አሉ ይባላል። አስር ደርሰዋል፣ አስራ አንድ ደርሰዋል ይባላል። አንዳንዶችን እያገኘን ነው ይላሉ ሳይንቲስቶች። ይሄንን እንኳን ለማቋረጥ እና ለመሄድ የሰው ልጆች በብዙ ሺህ ዓመት ቢጓዙ በብዙ ቢሊየን ትሊየን ዓመት ቢጓዙ ሩቧን እንኳን መሄድ አይችሉም። በብርሃን ፍጥነት ነው ያውም እኮ ዝም ብሎ ሳይሆን ብርሃን፣ አሁን ፀሐይ ሲበራብ እዚህ ምድር እስከምትደርስበት ድረስ ያለ ብርሃን ፍጥነት ይባላል ከፍተኛው ፍጥነት ማለት ነው። እና በዛ እንኳን ቢጓዙ ያለንንበስን ዩኒቨርስ ለመሸፈን አይችሉም። እንኳን ሌሎች ዩኒቨርስ ጋር ለመድረስ ቀርቶ። እና በጣም በጣም በጣም ጥልቅ የሆነ ሰዎች ባወቁ ቁጥር ቴክኖሎጂው በተስፋፋ ቁጥር ፍጥረት በጣም በጣም ጥልቅና እጅግ በቃም በቃ ሊደረስበት የማይችል ነገር እንደሆነ ሰዎች እያወቁ መጡ። ከዛ በኋላ ምን አሉ? እግዚአብሔር መጽሐፍ ቅዱስ እግዚአብሔር በስድስት ቀን ሰማይና ምድርን ፈጠረ። ስድስት ቀን ብቻ! እንዴት ይህ ሁሉ ነገር በስድስት ቀን እንዴት ይሰራል? እንዴት እንዴት ይሰራል? ስድስት ቀን እንዴት ይበቃዋል? የሚል አይነት ግምጋሜ ላይ ደርሰው፣ እንደውም አንዳንድ የሃይማኖት ሰዎች አይ መጽሐፍ ቅዱስ ለማለት የፈለገው ስድስት ሳይሆን ስድስት ሺህ ዓመት ይሆናል እንጂ በስድስት ቀንማ ይሄን ሊሰራ አይችልም፣ እግዚአብሔር ስድስት ሺህ ዓመት ያስፈልገዋል። እንደውም አንዳንዶቹ ስድስት ቢሊየን ትሪሊየን ዓለም ዓመት ዓመታት ያስፈልገዋል የሚለውን ወደ መቀበልና ከዛ ይሄ ሳይንቲስቶች የዝግመት ለውጥ የሚሉት አለ። ሰው የተፈጠረው በከስንት ቢሊየን አመት ከሶስት ቢሊየን ከአራት ቢሊየን ዓመት በፊት እንደዚህ አይነት ሰው ተፈጥሮ ነበረ፣ ከዝንጀሮ የሚመስል ከዛ እሱ ነው ወደ ሰው የተለወጠው ምናምን የሚለውን የሳይንስ አባባል ወደ እምነት ውስጥ የማስገባት ወደዚ አይነት አዝማሚያ ላይ እየደረሱ እንደሆነ እንመለከታ። የተማሩ ሃይማኖተኞች ሳይንቲስቶች ከሳይንሱም እንዳይቀየም እግዚአብሔርም እንዳይቀየም ፈጣሪውን እግዚአብሔር ያደረጉትና አመቱን ቢሊዮን ዓመት ይሁንለት እስከ ማለት ድረስ ወደዛ እየተንሸራተቱ እንደመጡ እንመለከታለን። ነገር ግን በምንም አይነት መንገድ እግዚአብሔር ሰማይና ምድርን የፈጠረው ይሄንን ሰማይና ምድር ብቻ አይደለም። አለማትን በሙሉ ዩኒቨርስትን በሙሉ የፈጠረው በስድስት ቀን ብቻ ነው፣ በቃ በስድስት ቀን ብቻ ነው መጽሐፍ ቅዱስ ብሏል ብሏል። ሊተራሊ ስድስት ቀን ብቻ ይህን ስድስት ቀን ደግሞ መለኪያውን የት ነው ያስቀመጠው? በእኛ ምድር ላይ ነው ያስቀመጠው። የጊዜ ጊዜውን ሰዓታቱን ይለኩበት ዘንድ በአራተኛው ቀን ፀሐይና ጨረቃን ከዋክብትን መለኪያ አድርጎ አስቀመጣቸው። ሀያ አራት ሰዓት ማለት ምን ማለት ነው? ሀያ አራት ሰዓት ማለት ምድር በራሷ ዛቢያ ላይ አንድ ጊዜ የምትሽከረከርበት ነው። እግዚአብሔር ነው ይሄንን የለካው። አንድ ዓመት ማለት ምን ማለት ነው? ምድር በፀሐይ ዙሪያ ተሽከርከራ የምትጨርስበት 365 ቀን ነው ብሎ እግዚአብሔር ለካ። በዚህ መለኪያ መሰረት እኔ ሌሎችን ሁሉ ዩኒቨርሲቲ የፈጠርኩት በዚህ መለኪያ መሰረት በዚህ በዚህ ስድስት ቀን አንዱ ቀን 24 ሰዓት አድርጌ የፈጠርኩት አለ እግዚአብሔር። ነው ያለው አለ። በቃ ይችላል። ምንም የማይሳ ነው፣ አምላክ ነው አምላክ። ስለዚህ ቃሎን ልንቀበል ያስፈልጋል እንጂ ሞዲፋይ ልናደርገው ወይም ደግሞ እንደፈለግን ልናሻሽለው እንደዚህ አድርገን ልናጠጋጋ አይገባም። የእግዚአብሔር ቃል አለ በቃ ሃያ አራት ሰዓት ባለች አንድ ጊዜ እንደዚህ ፈጠርኩኝ፣ በሚቀጥለው ሃያ አራት ሰዓት ደግሞ ይህንን ፈጠርኩኝ ብሎ እግዚአብሔር በትክክል ለክቶ አስቀምጦ ተናግሯል። ስለዚህ የእምነት ሰዎች ከሆን እምነት ካለን እግዚአብሔር አምላክ ያለውን ነገር ልንቀበል ያስፈልጋል። ስለዚህ በፍጥረት ቀን የመጀመሪያው ቀን እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ። በሁለተኛው ቀን ጠፈር ይሁን አለ፣ ጠፈር ሆነ። በሶስተኛው ቀን ምድር፣ ባህር፣ በምድር ላይ እጽዋቶች ይሁኑ አለ። ባህርና ምድርን ለየ። ከዛ በኋላ የብሱን ገለጠው። ከዛ አትክልትና ፍራፍሬን እንዲያፈራ አደረገው። ባህሩን ደግሞ ለብቻውን ለይቶ ባህር ብሎ ሰየመው። ከዛ በኋላ በአራተኛ ቀን ፀሐይን ጨረቃንና ከዋክብትን በሰማይ ላይ ፈጠረ። በአምስተኛው ቀን የባህር ውስጥ ፍጥረታትን፣ አሳዎችን እና እነዛን ፈጠረ። በሰማይ የሚበሩትን ወፎች ደግሞ ፈጠረ በአምስተኛው ቀን። በስድስተኛው ቀን የምድር እንስሳትን ፈጠረ አራዊትን። ከዛ በዛ በስድስተኛው ቀን መደምደሚያ ላይ ሰውን በመልኩ እግዚአብሔር ፈጠረ። ከዛ በኋላ በሰባተኛው ቀን ምንም አልፈጠረም አረፈ። እግዚአብሔር ከሰራው ስራ ሁሉ በሰባተኛው ቀን አረፈ። ይሄ የእሱ መለኪያ ነው ብሏል። ስለዚህ እግዚአብሔር እናምነዋለን። እንዴት ፈጠረ እንዴት ፈጠረ የሚለው ደግሞ እንግዲህ አሁን ሁሉ ጊዜ ሰዎች ለዚህ ነው እኮ ቢሊዮን ዓመት ምናምን የሚሰጡት ለእግዚአብሔር ለምንድን ነው? እኛ አንድን ነገር ለመፍጠር ወይም አሁን እኔ አንድ ጠረጴዛ ለመስራት እንጨት መምጣት አለብኝ፣ እንጨቱን መላጋ አለብኝ፣ እንጨቱን ልጌ ከዛ አስተካክዬ ከዛ ቆርጬ ምን ብዬ ከዛ ልጌ ምን ብዬ ቨርኒሽ ቀብቼ ምናምን በሚስማር አያይዤ በስትኮ ምናምን ቀብቼ ምን ብዬ ከዛ በኋላ ነው የምሰራው። ጊዜ ይፈጃል ብዙ ጊዜ ይፈጃል። እያንዳንዱን ነገር ማምጣት ያስፈልጋል፣ መሸከም ያስፈልጋል፣ መቁረጥ ያስፈልጋል። ይህ ሁሉ ነገር አለ። መስራት፣ መፍጠር በጣም ከባድ ነገር እንደሆነ ይሰማናል። እግዚአብሔር ግን እንደሱ አይደለም። እግዚአብሔር ይህንን ሁሉ ዩኒቨርስ ሰማይ፣ ምድር፣ ከዋክብት ምናምን በጣም ግዙፋት የሆኑትን ሁሉ ሲሸከም እና እንትን ሲሰራ ኬሚካል ሲያደርግ ምናምን አይደለም። በቃሉ ነው የሚለው መጽሐፍ ቅዱስ። በቃሉ መናገር ብቻ ነው እግዚአብሔር የሚያስፈልገው። መጽሐፍ ቅዱሳችን ሲናገር በፍጥረት በመዝሙረ ዳዊት ምዕራፍ 33 ቁጥር 6 እና 9 ላይ እንደዚህ ይነበባል በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቱ ሁሉ በአፉ እስትንፋስ እሱም ተናግሯል ሆኑ እርሱም ማዘዘ ጸኑ ይላል። እግዚአብሔር የተመሰለ ስለዚህ እግዚአብሔር በቃሉ ነው። ምንም መልፋት፣ መቆፈር ምናምን መጋዝ፣ መሰንጠቅ ምናምን አያስፈልገው፤ በቃሉ ሁን ሲል ብቻ ሆነ። እያንዳንዱ ነገር በእግዚአብሔር ቃል እንደተፈጠረ ማመን ይኖርብናል። እንዳ እምነት የሚባለው ነገር እሱ እንደሆነ ዕብራውያን ይናገራል። ዓለሞች ሁሉ ይላል በዕብራውያን ምዕራፍ 11 ቁጥር 3 ላይ ዓለሞች ሁሉ በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከማይታየው እንደሆነ በእምነት እናስተውላለን። በቃ የማይታየው አምላክ በቃሉ እንደፈጠረ በእምነት ልንቀበል ያስፈልገናል። ዳዊት ጨምሮ ሲናገር በመዝሙረ ዳዊት ምዕራፍ 19 ቁጥር አንድ ላይ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማያት ጠፈር የእጆቹን ስራ ያወራሉ። ይናገራሉ፣ እያንዳንዳቸው ይናገራሉ። ዩሪጋጋሪ የሚባል በሩሲያ ሀገር ውስጥ የነበረ የመጀመሪያው ጠፈርተኛ እሱ ነው። ዩሪጋ ጋሪ ከአሜሪካኖች ቀድመው እነሱ ናቸው ጠፈር ላይ የወጡት እና ጠፈር ላይ ወጣና አየ። ጠፈር ላይ ነው የወጣው፣ ጨረቃ ላይ አይደለም፣ ጠፈር ላይ ከስፔስ ማለት ከዓለም ውጭ ወጥቶ ተመለከተ። ከዛ በኋላ ተመልክቶ ዩሪጋ ጋሪ ወደ ምድር መጣ። ወደ ምድር ሲመጣ ግን ዩሪጋ ጋሪ በሶሻሊዝም ስርዓት ያደገ ነው። እግዚአብሔር የለም ሲባል የኖረ ነው። ያንን የተማረ ማርክሲስት ሌኒስት ነው። ስለዚህ ካዲ ነው፣ እግዚአብሔርን አያምንም ነበር። እና ምድር ላይ በመጣ ጊዜ ጋዜጠኞች ተሰበሰቡና ምን ያህሉና ጠየቁት። በስመ አብ ያየሁት ነገር ለመግለጽ ራሱ ያስቸግረኛል። እቺ ያለንባት ምድር ራሷ ምንም አይነት ዛቢያ ሳይኖራት፣ ምንም አይነት መሽከርከሪያ ሳይኖራት፣ መሰሶ ሳይኖራት፣ ማቆሚያ መደገፊያ ሳይኖራት፣ ስፔስ ላይ በቃ ባዶ ላይ እንዲህ ስትሽከረከር አየኋት። እንዲህ በቃ መሯን ጠብቃት ስትም ደግሞ ፀሐይን ስትዞር አየዋት። የሚያስገርም ነው። ፀሐይን አየውኝ። ከሩቅ ሌሎች ፕላኔቶች ሁሉ በሰልፍ ፀሐይን ሲዞሩ አየውኝ። ከዋክብትን ምላ ኧረ፣ በጣም በጣም እኔ ለመግለጽ በጣም ያስቸግረኛል ምንም አይነት ስበት የሌለበት ምንም አይነት ብርሃን የሌለበት ቦታ የነበርኩት ብርሃን አለ ግን ብርሃን የማይዝ ቦታ ስፔስ ላይ ነበርኩኝና በቃ ብሎ ብዙ ነገር ለማስረዳት ሞከረ ሰዎቹም ብዙም አልተረዱትም እሱን ለማስረዳት አቅም አልነበረውም ከዛ የመጨረሻ ጥያቄያቸው ይህንን ሁሉ ባየ ጊዜ ምን አስተዋልካሉት ምን አስተዋልካሉት ከዛ በኋላ እንዲህ አላቸው ይህንን ሁሉ የፈጠረ አምላክ እንዳለ አመንኩ አላቸው በቃ እንግዲህ በዛ በኮሚኒስት ሀገር ውስጥ በጣም እንደዚህ አይነት ነገር በምትናገርበት ጊዜ ከፍተኛ የሆነ ቅጣት የሚያሰጥ ጊዜ ነውና እና አልፈራም በቃ ልክደው በማልችል ሁኔታ ይሄንን ያደራጀ ሀይል አምላክ እንዳለ አመንኳላቸው በቃ አመንኳላቸው እና የሚያስደንቅ ነው ይሄ ስለዚህ ፍጥረት ራሱ ይናገራል ዝም ብሎ የመጣ ነገር እንዳልሆነ ዲዛይነር እንዳለው ፈጣሪ እንዳለው ራሱ ፍጥረት ሁሉ ይናገራልና ይሄ ማመን ይኖርብናልና፣ ቃሉ እንዳለው እግዚአብሔር በስድስት ቀን እንደፈጠረ በሰባተኛው ቀን እንዳረፈ፣ እግዚአብሔር ደግሞ በቃሉ በመናገር ብቻ ይህንን ሁሉ ዓለማት እንደሰራ አምነን ልንቀበል ያስፈልጋል። ወደዛ ወደ ሳይንስ ምናምን እያደረግን ጠጋ ጠጋ እያደረግን የእግዚአብሔር ሁሉን ቻይነት ስልጣን መቦርቦር ወይም ደግሞ ማመንመን የለብንም ማለት ነው። ሌላ ሁለተኛው ጥያቄ ስለ ሰብአዊ ሰው ወይ ስለ ሰው አፈጣጠር የሚለውና ስለ ሰው አፈጣጠር በቂ መግለጫ ብትሰጡኝ የሚለውና ይህንን በሚመለከት ስናይ እንግዲህ እግዚአብሔር በመጨረሻ ዓለማትን በሙሉ ምድርን በሙሉ ካበጀ በኋላ ሁሉን ነገር ካስተካከለለት በኋላ ለሰው ልጅ መጨረሻ ላይ ነው ሰውን የፈጠረው። በስድስተኛው ቀን መጨረሻ ላይ ነው ሰው የፈጠረው። የዛን ጊዜ ምን አለ እግዚአብሔር? ሰውን እንፍጠር በመልካችን እንደ ምሳሌያችን። እንግዲህ አብ፣ ወልድ፣ መንፈስ ቅዱስ መሆናቸውን እዚህ ላይ እናያለን። ከአንድ በላይ ነው፣ እየተነጋገሩ ነው ያሉት። እንፍጠር ነው ልፍጠር አላለ። እንፍጠር አብ፣ ወልድ፣ መንፈስ ቅዱስ አንድ ላይ ሆነው ማለት ነው። እና ሰውን እንፍጠር በመልካችን እንደ ምሳሌያችን። እንግዲህ ሰው የተፈጠረው በእግዚአብሔር አምሳል ነው እና አምሳል ነው ስንል እንደዚህ እንደኛ አይነት ነው እግዚአብሔር ማለታችን ሳይሆን እግዚአብሔር እንደሚሰማ ሰዎችም የሚሰሙ እግዚአብሔር እንደሚያይ ሰዎችም የሚያዩ እግዚአብሔር እንደሚያዘን እንደሚደሰት ስሜት እንዳለው እንደዛው ሰውም ልክ በዚህ ኢሜጅ እንደተፈጠረ መጽሐፍ ቅዱሳችን ይነግረናል ከዛም በኋላ ሰውን እግዚአብሔር ሲፈጥር በመልኩና በምሳሌው ብቻ ሳይሆን ከምድር አፈር እንዳበጀው በፍጥረት ምዕራፍ ሁለት ቁጥር ሰባት ላይ ይናገራል። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፉም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ስለዚህ ሰው የተፈጠረው ከምድር አፈር ነው ይላል። እና አፈር ሲደመር የእግዚአብሔር እስትንፋስ ሕያው ነፍስ ያለው ሰው ሆነ። ሰው ማለት የአፈርና የእግዚአብሔር እስትንፋስ ድምር ማለት ነው። ስለዚህ ሕያው ነፍስ ነን ማለት ነው። እኛ የእግዚአብሔር እስትንፋስና የአፈር ድምር፣ በጣም የሚያስገርም ነው። ሳይንቲስቶች በአሁኑ ሰዓት ሊክዱት ያልቻሉት ነገር ቢኖር ይሄ ነው። ሰው ከምድር አፈር ተበጀ የሚለውን በጣም ለመካድ ከባድ ነው። ለምን ብትል የአንድ ሰውን ስጋ ብትወስድ ዝም ብለህ ስጋውን ወስደን ቆርጠን ላቦራቶሪ ውስጥ ገብተን በላቦራቶሪ ቴሌስኮፕ እንደዚህ ስንመለከተው ስጋው ውስጥ ማዕድናቶች አሉ። የተለያዩ ማዕድናቶች እዚህ ስጋችን ላይ የተለያዩ ማዕድናቶች አሉ። ለምሳሌ ብረት አለ፣ ካልሲየም አለ፣ ፎስፈረስ አለ። ብዙ አይነት ማዕድናቶች በዚህ በስጋችን ውስጥ አሉ። አንደፊኛ አሁን የሰው የሰውን ስጋ ወስደን በዛ በማጉያ መነጽር ስንመለከት እነዚህ ማዕድናቶች ሁሉ በስጋ ውስጥ እናያለን። ከዛ በኋላ እሱን ፎቀቅ አድርገን ደግሞ አንድ ፍኝ አፈር ወስደን እዛው ያየንበት ቦታ አስቀምጠ ነው አፈር ውስጥ ስንመለከት ተመሳሳይ የሆኑ ማዕድናት በአፈር ውስጥ እናገኛለን። አንድ አይነት በሰው ስጋ ውስጥ ያለውና በአፈር ውስጥ ያለው ማዕድን ተመሳሳይ፣ አንድ አይነት፣ አንድ አይነት። ይሄ አፈር ነው፣ ይሄ ሰው ነው እንጂ ማድኛ የተለያዩ ማዕድናቶች በቃ አንድ ላይ ሆነው የተፈጠርን ሰዎች ነን ስለዚህ ከምድር አፈር መሆኑ ምንም ጥርጥር የለውም ከአፈር ጋር ሪሌሽን አለን በጣም የሚያስደንቀውና የሚያስገርመው ነገር ለመኖርም ለመኖርም የሰው ልጅ አፈር አፈር ያስፈልገዋል አፈር ከሌለ አስቸጋሪ ነው አፈር ያስፈልገዋል ከአፈር ውስጥ ያሉ ማዕድናቶች ያስፈልጉታል እና ስለዚህ አፈር መቃም አለብን አፈር መብላት አለ አይደለም ስንዴዋ ይሄንን ፕሮሰስ ታደርጋለች። ያቺ የስንዴ ቅንጣት ወደ አፈር ውስጥ ትሰደድና ከዛ አፈር ውስጥ ገብታ ትበሰብስና ስር ትሰድና ግንድ ታወጣና ከአፈር ውስጥ ያለውን ማዕድን በፍሬዎቿ ውስጥ ታከማቻቸዋለች። ከዛ በኋላ ያንን አድርቀን ከዛ ፈጭተን ዳቦ አርገን ስንበላው እንነቃለን፣ እንደገና ሕይወት እናገኛለን። ያ ማዕድን እንደገና ፕሮቲን እና ካልሲየም እንደገና ህይወት ይሰጠናል፣ ሀይል ይሰጠናል። ካለሱ መኖር አንችልም። እና በተለያዩ በእንጀራ ውስጥ ብትመለከት ብረት ማዕድኖች አሉ፣ በተለያዩ በስንዴ ውስጥ ፕሮቲን አሉ። የተለያዩ እነዚህ ሁሉ ነገሮች በእኛ አካል ውስጥ ያሉ ናቸው። እና እነዛ አካላችን ያሉ ሴሎች ደግሞ እነዛ ነገሮች እየተመገቡ ነው የሚኖሩት። ስለዚህ ሰው ከምድር አፈር እግዚአብሔር አበጀው ትክክል ነው። ምንም ጥርጥር የሌለው ነገር እንደሆነ እንመለከታለን። እና በመጨረሻም የሰው ልጅ በሚሞትበት ጊዜ ወይም ወደ ሞት በሚሄድበት ጊዜ የሚሆነው ነገር ምንድን ነው? እግዚአብሔር የምድር አፈር ወሰደ፣ የህይወት ስፋት እፍ አለበት፣ ያ አፈር ሕያው ሆነ። የእግዚአብሔር እስትንፋስ እፍ በሚልበት ጊዜ አፈሩን ወደ ህይወት ወደ ሰውነት የመለወጥ ኃይል ስለነበረው ለወጠው። ያ አንድ ጊዜ እግዚአብሔር እፍ ብሎ በአዳም ውስጥ ያስገባው የህይወት እስትንፋስ አዳምን በህይወት እንዲኖር አደረገው። ከዛ በኋላ ልጅ እንዲወልድና እንዲተካ እሱ ሲሞት እንኳን እንደገና ልጁ ደግሞ ያንን እስትንፋስ ይዞ እንዲቀጥል እስከተወሰነ ጊዜ ኖሮ ደግሞ የአስትንፋስ ሲያልቅ ደግሞ እሱም ወደ አፈር ይመለሳል። እንደገናም ደግሞ የእሱ ዘር ደግሞ ይቀጥላል። እንደዚህ እያለ የሰው ልጅ ትውልድ እንደቀጠለ እንመለከታለና ሰው የሚሞተው መቼ ነው? እግዚአብሔር በሱ ውስጥ ያስገባው የህይወት እስትንፋስ ብሎ ቻርጅ ያደረገው የህይወት እስትንፋስ ሲያልቅ ሰው ወደ አፈር ይመለሳል። የእግዚአብሔር እስትንፋስ በውስጡ ያለው ሲሰራ ቆይቶ እስከ ዘጠና ዓመት ሊሆን ይችላል፣ እስከ ሰማንያ ዓመት ሊሆን ይችላል። ቻርጁ ሲያልቅ የዛ ጊዜ ሰው ወደ አፈር ውስጥ ይገባል። ከዛ በኋላ መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ አምስት ቁጥር 28 እና 29 ላይ ሰዎች ሁሉ ይሞታሉ፣ ከሞቱ በኋላ በምድር አፈር ውስጥ ያንቀላፋሉ። ከዛ በኋላ በመጨረሻው ቀን በመቃብር ያሉ የእሱን ድምፅ የሚሰሙበት ጊዜ ይመጣል። ክርስቶስ መጥቶ እንደገና የህይወት እስትንፋስ ሲል ተነሱ ብሎ ሲያዝ እስትንፋሱን ሲሰጥ ከምድር አፈር ውስጥ ያንቀላፉት ሰዎች ግማሾቹ ለህይወት ትንሣኤ፣ ሌሎቹ ደግሞ ለፍርድ ትንሣኤ ይወጣል። እስከዛው ድረስ የት ይቆያሉ? በምድር አፈር ውስጥ እንደሚቆዩ መጽሐፍ ቅዱስ ይነግረናል። ስለዚህ ሰው በህይወት ያለው የእግዚአብሔር እስትንፋስ በውስጥ ውስጥ ካለ ድረስ ልክ ቻርጅ ስናደረግ ሞባይላችንን ቻርጅ የተደረገው የኤሌክትሪክ ኃይል እስካለ ድረስ ይበራል፣ ድምፅ ይሰጣል፣ ይጮሃል። ቻርጁ ሲያልቅ ጸጥ ይላል። ድንጋይ ነው በቃ ወይም አፈር ነው ወይም ፕላስቲክ ነው። አለቀ። ሞት ነው። ከዛ እንደገና ቻርጅ ሲሆን ይነሳል። ስለዚህ እኛም በህይወት የሚያንቀሳቀሰን ቻርጅ የሚያደርገን የእግዚአብሔር እስትንፋስ ነው። እሱ ሲቆረጥ ሲያልቅ እኛ ወደ አፈር ውስጥ እናንቀላፋለን። እሱ እንደገና መጥቶ ደግሞ ከአፈር ውስጥ ያወጣናል እና ያ የእግዚአብሔር አሰራር እንደሆነ ነው የምንመለከተው። የፍጥረትን በሚመለከት ስለ ሰው ልጆችና ስለ እግዚአብሔር ፍጥረት ለዛሬው ይህንን የመሰለ ነው ያሰጠናል። እግዚአብሔር ይባርክ፣ ወንድማችን ቴድሮስ አበበ። የተወደዳችሁ አድማጮቻችን በተሰጡት መልሶችና ማብራሪያዎች እጅግ እየተባረካችሁ እንደሆነ ተስፋ እናደርጋለን። እግዚአብሔር በሰማችሁት መኖር እንድትችሉ እጅግ አብዝቶ እንዲባርካችሁ የዘወትር ጸሎታችን ነው። ወደ ቀጣዩ ጥያቄ ስናልፍ ታላቁ ተጋድሎ ወይንም በብርሃንና በጨለማ በክፉና በጥሩ መካከል ያለው ተቃርኖ መቼ ተጀመረ? የሚል ሲሆን ፍጻሜውስ እንዴት ነው? እግዚአብሔር ክፋትን ለምን አላጠፋም? ወይም ክፋት እንዲኖር ለምን ፈቀደ? የሚል ጥያቄ ከአድማጮቻችን ደርሶን ነበር እና ይህን ለዚህ ጥያቄ መልስ ይሆናል ብለህ ያዘጋጀኸው ሐሳብ፣ ለተወደዱት አድማጮቻችን እንድታስተላልፍልን ጠይቃለን። መቀጠል ትችላለህ። በጣም ከፍተኛና ጥልቅ የሆነ ጥያቄ ነው። ስለ ታላቁ ተጋድሎ ወይም ስለ ክፋትና በጎነት ወይም ስለ ጥሩና ስለ መጥፎ አጀማመር የሚመለከት በብርሃንና በጨለማ መካከል፣ በክፉና በጥሩ መካከል ያለው ተቃርኖ እና የዚህ ደግሞ ፍጻሜ መቼ ነው የሚልም ሐሳብ አለ። በጥያቄ ውስጥ እንደገና እግዚአብሔር ክፋትን ለምን አላጠፋም ወይም ደግሞ ክፋት እንዲኖር ለምን ፈቀደ የሚል ነው። እንግዲህ አድማጫችን ጥያቄ በጣም መሰረታዊ ጥያቄ ነው። እግዚአብሔር በመጀመሪያ ደረጃ ማወቅ ያለብን በዘፍጥረት ውስጥ ባለፈው ሳምንት ፕሮግራማችን ላይ ባለፈው ጥያቄያችን ላይ ስንመልስ አለ እግዚአብሔር ፍጥረታትን ሁሉ ፈጠረ። በዘፍጥረት ምዕራፍ አንድ ቁጥር 31 ላይ ወደ መጨረሻ ሂደን ስንመለከት ፈጥሮ ሲጨርስ እግዚአብሔር ሁሉም መልካም ነው አለ ይላል። እግዚአብሔር ከፈጠረው ሁሉ ነገር በጣም መልካምና የተስተካከለ በጣም ትክክለኛ ነበር። ምንም እንከን የሌለው ነበር እግዚአብሔር የሰራው ስራ እና መጥፎ ነገር አልሰራም። ስለዚህ የመጥፎ ነገር ፈጣሪ ወይም የክፉ ነገር ፈጣሪ እግዚአብሔር አይደለም። እግዚአብሔር የመልካም ነገር ብቻ ፈጣሪ እንደሆነ ማወቅ ይኖርብናል። ታዲያ ክፉ ከየት መጣ ነው? ክፉ ከየት መጣ? መጽሐፍ ቅዱሳችን ጦርነት ወይም ግጭት ወይም ተጋድሎ የጀመረው በጣም በሚያስገርም ሁኔታ በምድርም አይደለም በመጥፎ ቦታም አይደለም የተጀመረው፣ በጣም ጥሩ በሆነው በመልካሙ ቦታ በሰማይ ነው የጀመረው ነው የሚለው እና ይሄ በጣም የሚያስገርም ነገር ነው። እና በሰማይ ጦርነት ሆነ ነው የሚለው በራ ዮሐንስ ምዕራፍ 12 ቁጥር 4 ወረድ ብለን ቁጥር ሰባት ላይ ሄደን በምንመለከትበት ጊዜ በሰማይም ሰልፍ ሆነ ነው የሚለው በሰማይም ሰልፍ ሆነ ነው የሚለው እና ይሄ በጣም የሚያስደነግጥ ነገር ነው። ማና ማን ነው ሰልፍ ያደረጉት የሚለውን ስንመለከት ሰይጣን ወይም ደግሞ ዳቢሎስ የተባለው ሰይጣን ታላቁ ዘንዶ እሱና የእሱ ተከታዮች የሆኑ ከእግዚአብሔርና ከመላእክቱ ጋር በሰማይ ጦርነት አደረጉ ይላል። ማን ነው ይሄ ዳቢሎስ ሰይጣን የተባለው ታላቁ ዘንዶ የተባለው ማን ነው? የቀድሞ እባብ ወይም ታላቁ ዘንዶ የተባለው ማን ነው ብለን በምናጠናበት ጊዜ መጽሐፍ ቅዱሳችን ስለዚህ ሰው ስለዚህ ፍጡር አንዳንድ ሀሳብ ይነግረናል። በሕዝቅኤል ምዕራፍ 28 ላይ ሄደን በምናነብበት ጊዜ እግዚአብሔር ከፈጠራቸው መላእክቶች ሁሉ የሚበልጥ እጅግ በጣም ውብ የሆነ እና ስልጣንና ማዕረግ የነበረው ታላቅ መልአክ ፈጥሮ ነበረ። መጽሐፍ ቅዱሳችን በኢሳያስ ምዕራፍ 14 ላይ በሚናገርበት ጊዜ አንተ ልትጋርድ ኢሳይያስ ምዕራፍ 14 ቁጥር 12 ነው ማነባው። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅክ? አሕዛብን ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ? አንተ በልብህ ወደ ሰማይ አድርጋለሁ ዙፋኔን ከእግዚአብሔር ከዋክብት በላይ ከፍከፍ አድርጋለሁ። በሰማይን ከዋክብት መሰብሰቢያ ተራራ ላይ ይቀምጣለሁ፣ ከደመና ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልክ ይላል እና ኢሳያስ ሲናገር። ስለዚህ መልአክ ምን ብሎ ነው የሚናገረው? አንድ የንጋት ልጅ የአጥቢያ ኮከብ ሆይ ይሄ በህብራ ውስጥ ቀጥታ ሲጻፍ ሊሲፈር ሊሲፈር ተብሎ ሊሲፈር ማለት ብርሃን ተሸካሚ ብርሃን የሚሸከም ወይም የአጥቢያ ኮኮብ የሚል ፍቺ ይሰጠናል እና ብርሃን ተሸካሚ የአጥቢያ ኮኮብ አርጎ እግዚአብሔር ፍጹም አርጎ የፈጠረው መልአክ እንደነበረ እና እሱ ደግሞ በሰማይ አገልግሎት የአገልግሎት ዘርፍ ነበረው። ይህንን የሚነግረን በሕዝቅኤል ላይ ነው። ሕዝቅኤል ምራፍ 28 ከቁጥር 12 ላይ ደግሞ ሄደን ስናነብ ጌታ እግዚአብሔር እንዲህ ይላል ጥበብ የሞላህ ውበትህም የተፈጸመ መደምደሚያ አንተ ነህ። በእግዚአብሔር ገነት በኤደን ነበርክ። የከበረ ዕንቁ ሁሉ ሰርዲስ፣ ቶፒስ፣ አልማዝ፣ የሚያንጸባርቅ ዕንቁ ወርቅ ልብስህ ነበረ። የከበሮና የእምቢልታ ሥራ በአንተ ዘንድ ነበረ በተፈጠርክ ቀን ተዘጋጅቶልህ ነበር። አንተ ልትጋርድ የተቀባ ኪሩብ ነበርክ። በተቀደሰው በእግዚአብሔር ተራራ ላይ አኖርሁ። በእሳት ድንጋዮች መካከል ተመላለስ ከተፈጠርክበት ቀን ጀምረ በደል እስኪገኝበት ድረስ በመንገድህ ፍጹም ነበር ይላል። ፍጹም ነበር። በጣም የሚደንቅ ነው። እንዲህ አይነት መልአክ ነበረ። ይህ መልአክ ስልጣኑ ከእግዚአብሔር ዙፋን ቀጥሎ ነው። የእግዚአብሔርን ዙፋን በክንፉ የሚጋርድ ነው። ከሱ በላይ ማንም የለም። ከመላእክቶች ሁሉ አንደኛ እሱ ነው። በቃ የእግዚአብሔር ዙፋን ጎን የሚቀመጥ ይሄ ብቻ አይደለም። በውበትህ መደምደሚያ የሌለህ ማለት ማለት ነው። አንዳንድ ቆንጆ ልጆች ሲወለዱ መደምደሚያ የውበት መደምደሚያ ይባላሉ። በቃ በጣም ውብ የራሻ ቆንጆ ከፍጥረት ሁሉ የሚያምር እሱ ነበር። እንግዲህ ተመልከት ስልጣን ነበረው ከእግዚአብሔር ዙፋን ቀጥሎ፣ ውበት ነበረው፣ በጣም ያምር ነበረ። ከዛ በኋላ ሀብት ነበረው፣ እንቁ አልማዝ፣ ሰርዴስ፣ ቶፒስ ምናምን የሚባሉ ውድ የሆኑ እንቁዎች፣ አልማዞች ልብሱ ነበሩ። በጣም አንድ እንቁ እኮ ስንት ቢሊየን ነው የሚያወጣው? እና ያንን ሁሉ ልብሱ ነበር፣ ሀብታም ነበር ማለት ነው። እንግዲህ አንድ ሰው ውበት ካለው፣ ስልጣን ካለው፣ ሀብት ካለው፣ ይሄ ብቻ አይደለም። አራተኛ ጥበብ። ጥበብ ደግሞ ጥበብ ደግሞ በጣም አዋቂ፣ ከሱ በላይ ማንም አዋቂ የሌለ ማለት ነው። እና በጥበብ ደግሞ በቃ የተሞላህ በጥበብ የተሞላህ ማለት በቃ ጥበብ አዋቂ የመጨረሻ ሰው አዋቂ ሆኖ እንዴት ይሳሳታል? በጣም የሚያስገርም ይሄ ሁሉ ነገር ተሟልቶለት ነበረ። ነገር ግን ኢሳያስ እንደሚናገርም በኢሳያስ ምዕራፍ 14 አልበቃውም ይሆኑ ይሄ ሁሉ ሊያረካው አልቻለም። ስለዚህ በልዑል እመሰላለሁ አለ። በኢየሱስ ክርስቶስ እመሰላለሁ በሱ ዙፋን ላይ በሱ ዙፋን ላይ ብቻ አለ። ከሱ ዙፋን በላይ ዙፋኔን ከፍ ከፍ አድርጋለሁ። ከሱ በላይ እግዚአብሔርን ከስራ አድርጎ ፈጣሪን ከስራ አድርጎ እሱ ከሱ በላይ ይሆናለው አለ። የሚገርም ነገር እኮ እና ከሱ በላይ እሆናለሁ ብሎ አመፃ አስነሳ።